ከሁሉም በፊት አንድ ስደተኛ እናገኛለን። በባይተዋር ሀገር ከሥራ ሥራ የሚቀያይር የልቡን መሻት ባለማግኘቱ ውስጡን ቅር ቅር የሚለው ስደተኛ ኢትዮጵያዊ በቅርቡ ከጀመረው ሥራ እንደሚቆራረጥ ልቡ ነግሮታል። ከዚያ በፊት ግን በሕትመት ዓለም ውስጥ ካለ ወንድሙ ጋር መከረ። ጋዜጣ አዲስ አበባ ውስጥ ወንድሜ ጀምሮት ነበረ እዚህ ብዙ ኢትዮጵያውያኖች አሉ እንዲሲ አካባቢ ለምን አልጀምርም በሚል ወንድሜ ጋር ተደዋወቅ በዛ ጊዜ ደግሞ እንደ ቴክኖሎጂ እንደ ዛሬ ቀላል አልነበረም እንደ ሶፍትዌርም ዝም ብሎ ሊታወቅ አይደለም አሁን አንድ ሶፍትዌር ተከፍቶ ይጠቀምበታል ግን በዛ ጊዜ ክላሱን ሊወስጃሉ ዚ ክላስ እንደወሰድኩ ያልኩት አልቀረም ከዛ መስራቤት ለወሰዳረ እሱን ጀመርኩኝ ያኔ ወጣት ዛሬ ጎልማሳ ሁነዋል አቶ ኤልያስ ኃይለ ኢየሱስ ስለዚህ ከዚህ በኋላ አንቱታ ጨምረን እንቀጥላለን። በወቅቱ ይሰሩበት ከነበረው ሥራ በተቀነሱ ማግስት በዩናይትድ ስቴትስ የሚኖሩ ኢትዮጵያንን የንግድ ቤቶች የሚያስተዋውቅ ጋዜጣ ለመጀመር ተነሱ። አትረፍ የተሰኘው ይሄ ጋዜጣ ነሐሴ 8 1994 በኢትዮጵያ አቆጣጠር የመጀመሪያ አትሙ ከመውጣቱ በፊት አቶ ኤልያስ በተለያዩ ንግድ ቤቶች ደጅ መጥናት አስፈልጓቸው ነበር። እንግዲህ መጀመሪያ ሲጀምር ያደረግኩት ምንድነው፣ ከእያንዳንዱ እስቴት ከቨርጂኒያ፣ ከዲሲና ከሜሪላንድ የተወሰኑ ቢዝነሶች ማረጥኩኝ። እዚ አነጋገርኳቸው። ከነጻ አድቨርታይዚንግ ልስራላችሁ ብዬ አነጋገሬ፣ ሁሉም ሁሉም ደስ ብሏቸዋል፣ በነጻ አድቨርታይዚንግ ከዛ አወጣው የመጀመሪያው ጋዜጣ ነጻ ጋዜጣ ነው። አራት ገጽ ነው። ብላክ ኤንድ ዋይት ነው። ማደል ጀመርኩ። የአትረፍ ጋዜጣ እውን መሆን ተስፋ የሰጣቸው አቶ ኤልያስ ጋዜጣው በወጣ በማግስቱ ጀምሮ ግን ፈተናዎች ጠብቀዋቸዋል። የመጀመሪያ ሱቅ ሄጄ አስቀመጥኩ። አጋጣሚ ሆኖ እነሱ አድቨርታይዝ ያደረግኩላቸው ናቸው። ሁለተኛው ሱቅ ሲሄድ እና ሳሳያቸው ይሄን ነገር ላስቀምጥ ስል የነዛኞቹን አድቨርታይዚንግ አይተው የእኛ እንዴት የለም ብለው ትንሽ እንደው እንትን አሉ። ደስ አላላቸው። ከዛም በላይ ነበር ከደስ ካለ ማለትም ትንሽ እንደው ንግግርም ነበረበት እና ያን ሰዓት ተስፋ ቆርጬ ያስቀመጥኳቸውን ጋዜጦች አንስንሴ በቃ እንሰራላቁ እንዴት አርጌ ነው ይህን ነገር እንቀጥለው? ከአሁኑ እንደዚህ ከ የቀጠነ እን ወደ በ ቤቴ መንገድ ነው። ሁሉን እንደ ጸባዩ እንደ አመሎ መያዝ የሚጠይቀውን ሥራ አቶ ኤልያስ ከለመዱት በኋላ የደንበኞቻቸው ቁጥር መጨመሩ አልቀረም። እስከ ስድስተኛው እትም ድረስ ከማስታወቂያ አስነጋሪዎች ምንም አይነት ክፍያ ያልጠየቀው ጋዜጣ ቀስ በቀስ እንደ ማስታወቂያው ግዝፈት ከሰባት ዶላር እስከ መቶ ሀያ አምስት ዶላር ድረስ አስከፍሏል። ጋዜጣው ላይ የተለያዩ ንግድ ተቋማት አገልግሎታቸውን ያስተዋውቃሉ። የቤት ኪራይ ማስታወቂያዎች ይታተማሉ። ያገለገሉ እቃዎችም ለገበያ ይቀርባሉ። የዕቃ ሽያጭ ነገር ከተነሳ የአቶ ኤልያስን ጅምር ለመደገፍ በማሰብ አንድ ወዳጃቸው ያደረገውን ዛሬም ያስታውሳሉ። አንድ ያጋጠመ ነገር አንድ ጓደኛዬም ዋክ አንድ ነገር ከሉ ጊዜ የማስገባው ስለ የሆነ የምግብ ጠረጴዛ አለ። አንድ ጓደኛዬ አላት እና ጠቀሱን አውጣዋል። የእሷን ስንት ቁጥር ታቀኝ አወጣ። ከዛ እዚያ ደወለችኝ። በእዛ ሄዳ ከወጣሁ ሰዎች ይደውሉልኛ። ምንድን ነው ይሄ? እንደዚህ ሰዎች ይደውሉልኛል እና አንተን ያወጣህ እና እንደዚህ እንደዚህ የሚባል ሰው አለኝ ብሎ ያው እሷ አላት ትሰጣለች። ነው ሌሎች መሸጥ ፈለግኩ። እሱን እኮ እኔን ለመርዳት ብሎ የእዛ የሴትዮዋን ቁጥር አድርጎ ሶፋ አለ እንትን ከእሷ መሰል አልፈለገችም። እንትን ማለት አልፈለገችም። ለ29 ዓመታት በዩናይትድ ስቴትስ የኖሩት አቶ ኤልያስ ሀይል ኢየሱስ ጋዜጣቸው በየንግድ ቤቶቹ ደጃፍ እየተቀመጠ የብዙ ኢትዮጵያውያን ንግድ ተኮር የመረጃ ምንጭ ሲሆን የሚፈጥርባቸው ደስታ የሚገመት ነው። እሳቸው ግን የደስታቸው ሁሉ ደስታ ወደ ሀገራቸው መመለስ ሳይሆንባቸው አልቀረም። ከጥቂት ዓመታት ወዲህ ጠቅልለው ወደ ሀገር ቤት ተመልሰዋል። ለዚህ ውሳኔያቸው ሲሰናዱ ሐሳብ የሆነባቸው ጉዳይ ለዓመታት የቆየውን ጋዜጣ ዘግተው የመሄዳቸው ነገር ነው። ለሳቸው አትርፍ የሚለው ስያሜ ከትርፍና ከመጠቀም የተሻገረ ትርጉም አለው። የአያታቸው ስምም ነው። የአያታቸውን ማስታወሻ እንዴት ጥለው ትሄዳሉ? ያኔ ነው ቤታንያ ባልቻ የተገኘችው። ሶስት ዓመት ሊሆነኝ ነው እዚህ ስራ ውስጥ ከገባው። ኤልያስ በጣም ጎበዝ ነው። ብቻውን ነው ይህን ሁላ ሲሰራ የነበረው። ብዙ ሰው የማይረዳው ኤዲቲንግ ጀምሮ ከስልክ መቀበል ጀምሮ፣ ዲሊቨሪ ቀጥሎ፣ ሁሉን ነገር የሚሰራው አንድ ሰው ነው። ይህንን ሪስፖንስብሊቲ ወስዶ ለእኔ በትልቅ ሬስፖንሲቢሊቲነት መስጠት ራሱ ለእኔ አን ኦነር ከኤልያስ መቀበሉ ራሱ። ቢታንያ ባልቻ የአቶ ኤልያስ የወንድም ልጅ ናት። የአትረፍ ጋዜጣን አደራ ተቀብላለች። ጋዜጣው ከዘመኑ አውድ እንዳይርቅ የተለያዩ ለውጦችንም እንዳደረገችበት ትናገራለች። የቆየ ዌብሳይት ነበረ እሱ ላይ ማሻሻል አድርገናል። አንድ ብዙ የስልክ ጥሪዎች የቀረፍኩበት ሰው የሚደውለ የነበረው ጋዜጣው መች ነው የሚወጣው? የቤት ኪራይ ኮስቲኖች የነበርዙን የተወሰነ ለመቅረፍ አትሊስት መች እንደሚወጣ ዌብሳይቱ ላይ ኤቭሪ ትሪ ዊክስ አፕዴት እያደረግን እሱን ለመቅረፍ ችለናል። አንደኛ እሱ ነው። ሁለተኛ ዌብሳይቱን ማሻሻል ወደ አዲስ ቀይረነዋል። አሁን በቶኒ ቶኒ እቅዳችን ደግሞ ወደ አፕሊኬሽን ሙሉ ለሙሉ ጋዜጣውን እናወጣዋለን ማለት አይደለም። በአፕሊኬሽን ግን የተወሰነ መልክ፣ ኦንላይን ፔመንት ድሮም ነበረን፣ ግን በሞደርን ዌይ አድርገን አፕሊኬሽኑ ላይ የተወሰነ መልክ እንቀይራለን ብለናል ወደዛ ከብሪታንያ ጋር በነበረኝ አጭር የስልክ ቆይታ የተረዳሁት ነገር ቢኖር ማስታወቂያዎች የሚታተሙበት ስምንት ሺህ ቅጂዎች ያሉት ጋዜጣ ብቻ አይደለም። የኢትዮጵያን ማህበረሰብ በአቅሙ የሚያገናኝ ትንሽ የገበያ የንግድ ሐሳብ፣ መገናኛ መላም ነው። ሞግዚት ፈላጊ፣ የቤት ኪራይ፣ ደባል ፈላጊ፣ በአደራ ወደ ሀገር ቤት ሻንጣ የሚወስድለት ፈላጊ፣ ትላልቅ የመኪና ሻጮችን ከመሰሉ ድርጅቶች ጋር በዚች ጋዜጣ ውስጥ አለሁ ይላል። አሜሪካ ድምፂ ራድዮ ኣብታሙስዩም ዋሽንግተን ዲሲ